ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ኢትዮጵያውያን በአንድ ቀን 200 ሚሊዮን ችግኞችን በመትከል የዓለም ክብረ ወሰን ሰበሩ። ጠቅላይ ሚኒስትሩ ራሳቸው በደቡብ ክልል አርባ ምንጭና ወላይታ አስወዶ ፕሬዝዳንት ሳህለወርቅ ዘውዴ በጎንደር፣ ምክትል ጠቅላይ ሚኒስትር ደመቀ መኮንን ደግሞ በኦሮሚያ ምስራቅ ሸዋ፣ ቀዳማዊት እመቤት ዝናሽ ታያቸውም እንደዚሁ በኦሮሚያ ቢሾፍቱ ከተማ በመገኘት ነው ችግኞችን የተከሉት። በመላው አገሪቱ የተከናወነውን የችግኝ ተከላ አስመልክቶ ከየአካባቢዎቹ የደረሱን ዘገባዎች ሰፋ ባለው የዕለቱ የመጽሔት ክፍለ ጊዜ እናቀርባለን። ለምሽቱ ካሉን ሌሎች የዓለም ዜናዎች የሱዳን የጸጥታ ኃይሎች አምስት ተቃዋሚ ሰልፈኞችን በጥይት መግደላቸው ተነገረ። ሰሜን ምስራቅ ናይጄሪያ ውስጥ በአንድ የቀብር ስነ ስርዓት ላይ የቦኮ ሀራም ነውጠኞች ቢያንስ ስልሳ አምስት ሰዎችን እንደገደሉ የአካባቢው ባለስልጣናት አስታወቁ። ሌሎችም ዜናዎች አሉ። ጤና ይስጥልን፣ እንደምናመሻችው ክቡራትና ክቡራን አድማጮቻችን ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ሰኞ ሐምሌ 22 2011 ዓ ም ዝግጅታችን ጋር አስተናጋጆች አሉላ ከበደና ቆንጂት ታየነን። ፕሮግራማችንን የሚመራው ንጉሱ ታምሬ ነው። የስርጭት መሐንዲሱ ካርል እስከ አራት ሰዓት ድረስ አብረናችሁ እናመሻለን። በቅድሚያ የምሽቱን ያለም ዜና ዛሬ ሱዳን ውስጥ የጸጥታ ኃይሎች የተቃውሞ ሰልፎችን ለመበተን ጥይት ተኩሰው አምስት ሰዎችን መግደላቸውን የሰልፎቹ አስተባባሪዎች ገለጹ። የሱዳን ዶክተሮች ማዕከላዊ ኮሚቴ እንዳለው አል ኦቤድ ከተማ ውስጥ አልሞ ተኳሾች ተማሪዎች ላይ አነጣጥረው ተኩሰው አምስቱን ገለው ብዙዎች አቁስለዋል። ከሀኪሞቹ አንዱ የሆኑት ዶክተር ሙስጠፋ መሐመድ ለአሶሲኤትድ ፕሬስ በሰጡት ቃል ከመውቱት መካከል አራቱ ተማሪዎች ናቸው ብለዋል። ሰልፉን ያደራጁት በክፍለ ሀገሩ ያለውን የህዝባዊ አገልግሎት እጥረትና አካባቢው በከባድ ወታደራዊ ኃይል መዳፍ መያዙን ያሉትን ለመቃወም ነው። ግድያው የተፈጸመው የተቃውሞ መሪዎቹና በአሁኑ ወቅት ስልጣን ላይ ያለው ወታደራዊ ሸንጎ ድርድራቸውን ሊቀጥሉ አንድ ቀን ሲቀራቸው መሆኑ ነው። ጀነራሎቹና የተቃዋሚ መሪዎች ሱዳንን ሙሉ በሙሉ ወደ ሲቪላዊ አስተዳደር የሚያሸጋግር የስልጣን ክፍፍል መንግስት ምስረታ ስምምነት መፈራረማቸው ይታወሳል። ሰሜናዊ ምስራቅ ናይጄሪያ ውስጥ በተካሄደ የቀብር ስነ ስርአት የቦኮ ሀራም ነውጠኞች እስካሁን በታወቀው ስልሳ አምስት ሰዎችን መግደላቸውን የአካባቢው ባለስልጣናት አስታወቁ። ይህ ቀደም ሲል በተካሄደ ሌላ የግድያ የሞቱት ሰዎች ሀያ ሶስት መድረሱን ወይም ከዚያ የሚያልፍ መሆኑን ያመለክታል ትላለች ኢዛቤላ ኮኮሊ ያደረሰችንና ጠር ያለ ዘገባ አዲሱ አበባ ያቀርበዋል። ለዋና ከተማዋ ማይድጉሪ ቅርብ በሆነች አንዲት መንደር በተካሄደ ግድያ በርካታ አስከሬን ነው የተገኘው። የአካባቢው መንግሥታዊ ባለሥልጣን ሙሐመድ ቡላማ በዚህ በመካነ መቃብሩ አጠገብ በተካሄደ የጭካኔ ግድያ በአንድ ጊዜ 21 ሰዎች ናቸው የሞቱት። በኋላ ሌሎች ሰዎች ሰምተው በሄዱ ጊዜም ነውጠኞቹ እነዚህንም በመግደል ጠቅላላ የሟቾችን ቁጥር 65 አድርሰውታል ነው ያሉት ባለሥልጣኑ። ቡላም እንደገለጡት ጥቃቱ በ11 የቦኮ ሐራም አማጽያን ላይ ከሁለት ሳምንታት በፊት ለተወሰደው እርምጃ አጻፋ ሳይሆን አይቀርም። የቦኮ ሐራም አማጽያን ከ30 ሺህ በላይ ሕዝብ የገደሉበትን ከቤት ንብረታቸው ያፈናቀሉበትንና በዓለማችን ከፍተኛ ሰቆቃ የተፈጸመበትን አስረኛ ዓመት ናይጄሪያውያን ባለፈው ሳምንት ማክበራቸው ይታወሳል። በጅምላ ግድያ የታወቀው ቦኮ ሐራም ወጣት ወንዶችና ሴቶችንም ለአጥፍቶ ጠፊ ጥቃት እንዲሁም ለሕገ ወጥ የሰዎች መናገድ እንደሚያዘጋጃቸው ይታወቃል። አክራሪ እስልምናን የሚሰብከው እና ለዚያ ዓላማ የሚሰራው ይህ ነውጠኛ ቡድን ወጣቶችን ከምዕራቡ ዓለም የትምህርት ዘይቤ በማግለል በራሱ ርዕዮት እያዘጋጀ ወደ ሽብር ተግባር ይመራቸዋል። ይህ ነውጠኛ ቡድን መመታቱን ፕሬዝዳንቱ ሙሐመዱ ቡኻሪ ይፋ ቢያደርጉም በአገሪቱ የሚካሄደው አፈናና ግድያ ግን ጋብ እንዳላለ ነው የሚነገረው። አዲሱ እናመሰግናለን አድማጮች። ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በምስራቃዊቱ ሜሪላንድ ክፍለ ግዛት ቦልቲሞር ከተማና የእሳቸውን አስተዳደር በሚተቹት በከተማይቱ ባለስልጣናት አንዱ በሆኑት በኮንግረስማን ኤሊጃ ካሚንግስ ላይ ነቀፋ ማሰማታቸውን እንደቀጠሉ ናቸው። በኤሊጃ ካሚንግስ አመራር ውስጥ ቦልቲሞር ከምንጊዜውም የገዘፈ የወንጀል ድርጊት አስመዝግባለች ያሉት ፕሬዚደንቱ ሀያ አምስት አመት ሙሉ ወሬ ብቻ፣ ተግባር የለም ሲሉ ፕሬዚደንቱ በትዊተራቸው ነቅፈዋል። አስከትለውም ያንኑ የቆየ ያረጀ ውሸት መስማት ሰልችቶኛል ሲሉም አክለዋል። አሁን ደግሞ ቄስ አልሻርፕተንም ተቃውሞ ይጀምራሉ ለተቸገረው ለከተማዋ ህዝብ የሚጠቅም ስራ አይሰራም ሲሉ አክለው ተችተዋል። ዛሬ የሲቪል መብት ተሟጋቹ ቄስ አልሻርፕተን ከቀድሞ የሜሪላንድ ክፍለ ግዛት ምክትል አገረገዥ እና የሪፐብሊካን ፓርቲው ብሔራዊ ኮሚቴ ምክትል ሊቀመንበር ከነበሩት ከማይክል ስቲል ጋር ሆነው ቦልቲሞር ውስጥ አንድ ውይይት አካሂደዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የመስከረም አንዱ የሽብርተኛ ጥቃት ሰለባዎች የካሳ ወይም የጥቅማ ጥቅም ገንዘብ እንዳይሟጠጥ ለማረጋገጥ የሚያስችል በሁለቱም ፓርቲዎች ትብብር የቀረበ ህግ ፈረሙ። ዛሬ ፕሬዚደንቱ በዋይት ሀውስ ሮዝ ጋርደን መስክ ላይ በፈጥኖ ደራሽ አባላት ታጅበው ባደረጉት ንግግር እያንዳንዳችሁ ለሀገራችን የዋላችሁት ውለታ በምንም አይነት ቃላትና ተግባር ሊከፈል የማይችል ነው ይሁንና ሀገራችን ለእናንተ የገባችውን ቃል መጠበቅ ግን እንችላለን እንጠብቃለንም ብለዋል ፕሬዝደንቱ ፈጥኖ ደራሾቹን እውነተኛ የአሜሪካ ጀግኖች ሲሉ ጠርተዋቸዋል ለካሳ ድርጅቱ የተመደበው ሰባት ነጥብ አራት ቢሊዮን ዶላር እየተሟጠጠ መሄዱና ሰለባዎች የሚያገኙት ጥቅምን በከፍተኛ ደረጃ ቀንሶ እንደቆየ ይታወቃል። ዛሬ የተፈረመው ህግ እንደ አውሮፓውያን አቆጣጠር እስከ ሁለት ሺ ዘጠና ሁለት ዓመተ ምህረት ድረስ እንዲቀጥል የሚያደርግ ሲሆን የመስከረም አንዱ ሽብርተኛ ጥቃት ፈጥኖ ደራሾች እስከ ሕይወታቸው ፍጻሜ የሚያገኙት ጥቅም እንዳይቋረጥ የሚያደርግ እንደሆነ ነው የተመለከተው። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የዩናይትድ ስቴትስ ምዕራባዊ ክፍለ ግዛት ካሊፎርኒያ፣ ትናንት እሁድ፣ ጊልሮይ በተባለች ከተማ አንድ ለተለያዩ የበጎ አድራጎት ድርጅቶች ገቢ ማሰባሰቢያ የሚከናወን የምግብ ስነ ስርዓት ላይ ታጣቂ በከፈተው ተኩስ እስካሁን በታወቀው ሶስት ሰዎች መሞታቸውን ባለስልጣናት አመለከቱ። ፖሊሶቹ እንዳሉት አጥቂው ጠመንጃ ታጥቆ ደጅ ላይ ተሰባስቦ በነበረው ህዝብ ላይ ተኩስ መክፈቱን ገልጠዋል። ከሞቱት ሌላ አስራ አምስት ሰዎችም የመቅሰል አደጋ ደርሶባቸዋል። በጥይት ተመተው ይሁን አይሁን ለጊዜው ግልጽ አይደለም። በበዓሉ ላይ የነበሩ ሶስት ፖሊሶች ወዲያውኑ ተጠርጣሪውን አጥቂውን አሳደው በጥይት እንደገደሉት የክፍለ አገሩ ባለስልጣናት አመልክተዋል። የጊልሮይ ከተማ ፖሊስ አዛዥ ትናንት ማምሻው ላይ በሰጡት ቃል ሌላም አጥቂ ሳይኖር እንደማይቀር የአይን እማኞች መናገራቸውን ጠቅሰው ነበረው። ሆኖም እውነት መሆኑንም ሆነ በምን መንገድ በጥቃቱ እንደተሳተፉ አላወቅንም ያሉት ወደ በዓሉ የሚገቡ ሰዎች በብረት ነክ ቁሳቁስ ፍተሻ መሳሪያ በኩል እንዲያልፉ እየተደረገና ቦርሳዎችንም እየፈተሹ እንደነበር የገለጡት የፖሊስ አዛዡ ተጠርጣሪው አጥቂ የገባው በአጥር ሾልኮ ይመስላል ነው ያሉት ባለስልጣናት፣ የጥቃቱ መነሾ ምን እንደሆነ ምርመራ ይዘዋል። በየአመቱ በብዙ በጎ ፈቃደኛው ትብብር የሚካሄደው በዓል በማህበረሰብ ውስጥ ለሚንቀሳቀሱ ድርጅቶች ገቢ መዋጮ ማሰባሰቢያ መሆኑን የፖሊስ አዛዡ አስታውሰዋል። በመጨረሻም የሆንግ ኮንግ ሕዝብ ሁከትን እንዲቃወምና እንዲቃወም አንድ የቻይና መንግስት ባለስልጣን ዛሬ ጥሪ አቅርበዋል። አንዳንድ ምዕራባውያን ፖለቲከኞች ሁከት ይቆሰቁሳሉ ሲሉም ባለስልጣኑ ወንጅለዋል። በቻይና ካቢኔ የሆንግ ኮንግና የማካዎ ጉዳዮች ቢሮ ቃል አቀባይ ያንግ ዋንግ መንግስታቸው በተቃውሞ ውጥረት ላይ ለሚገኙት የሆንግ ኮንግ ዋና አስተዳዳሪ ካሪ ላም ያለውን ድጋፍ ገልጸዋል። ትናንት ማታ ሆንኮንግ ውስጥ ተቃዋሚ ሰልፈኞች በከተማዊቱ ጎዳናዎች ላይ በብዛት ወጥተው ሲያበቁ ውጥረቱ ተባብሶ ማምሸቱ ይታወቃል። ተቃዋሚ ሰልፈኞቹ አድማ በታኝ ኃይሎች ለበርካታ ሰዓታት አስለቃሽ ጋዝና የጎማ ጥይቶች ቢተኩሱባቸውም አሻፈረም ብለው ሳይበተኑ እንደ ቆዩ ተገልጿል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላልፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና ቆንጂት ታየ ነን። በዓለም ዜና የጀመረው መደበኛው ፕሮግራማችን በ22፣ በ25 ና በ31 ሜትር ባንድ አጭር ሞገድ በናይል ሳት እንዲሁም አሀዱ ሬዲዮ 94 ነጥብ 3 ላይ እስከ ምሽቱ 4 ሰዓት ድረስ ይቀጥላል። በስርጭታችን የጊዜ ሰሌዳ መሰረት ቀዳሚው የዕለቱ አብይ ርዕስ ነው የሚሆነው። ከዚያ በፊት ግን ቆየት ብለው ከሚቀርቡ ዝግጅቶች አንዱን ለቅምሻ ያህል እናሰማ። ደቡብ ብሔር ብሔረሰቦችና ሕዝቦች ክልል ውስጥ ሰሞኑን በተፈጠሩ እውከቶች ለተገደሉ ለተጎዱና ለተቃጠሉ አብያተ ክርስቲያናት ጭምር ፍትህና ፍትሀትና ጸሎት የተደረገበት እንዲሁም መግለጫ የተነገረበት ስነ ስርዓት የተወሰደ ድምፅ ነው የሰማችሁት፣ ትናንት በዋሽንግተን ዲሲው ደብረ ምሕረት ቅዱስ ሚካኤል ቤተ ክርስቲያን የተከናወነው። ሙሉ ዝግጅቱ በሁለተኛው አጋማሽ ይቀርባል። ተከታተሉ። አድማጮች፣ አሁን ወደ ምሽቱ አብይ ርዕስ ይሆናል የምናልፈው። ኢትዮጵያውያን በአንድ ቀን ሁለት መቶ ሚሊዮን ችግኞችን በመትከል የዓለም ክብረ ወሰን ሰብረዋል። ዛሬ በሁሉም የሀገሪቱ አካባቢዎች የጠቅላይ ሚኒስትር አብይ አህመድን ጥሪ መነሻ ያደረገ የችግኝ ተከላ ሲካሄድ ውሏል። በርካቶች የተሳተፉበት ዘመቻ ከችግኝ ተከላም የበለጠ ትርጉም ያለው መሆኑን የአሜሪካ ድምፅ ያነጋገራቸው ተሳታፊዎች ተናግረዋል። ዘመቻው አንድነትን ሊያጠናክር እንደሚችልም ገልጸዋል። ጠቅላይ ሚኒስትር አብይ በወላይታ ሶዶና በአርባ ምንጭ መሳተፋቸውም ታውቋል። ዝርዝሩን እስክንድር ፍሬው ይዟል። ፖለቲካዊ ሁኔታዎች ሞቅ ብለው በቆዩባት ትኩረት በሰረቁባት ሀገር ላፍታም ቢሆን ርዕሱ ተቀይሯል። የአረንጓዴ አሻራ ቀን ተብሎ የተሰየመው የዛሬ ዕለት ወቅታዊ ጉዳዮችን ሸፍኖ ውሏል። ጠቅላይ ሚኒስትር አብይ አህመድ ያቀረቡትን ጥሪ ተከትሎ በርካታ ኢትዮጵያውያን በችግኝ ተከላ ዘመቻ ተካፍለዋል። ሆላንድ ፓርክ ተብሎ በሚጠራው ስፍራ ከልጃቸው ጋር ችግኝ ሲተክሉ ያገኘዋቸው ወይዘሮ ለምለም ሰለሞን ሀሳባቸውን አካፍለውኛል። እኛ እዚህ ሰፈር ከአርባ ዓመት በፊት ስንገባ ይህ ግቢ በልዩ ልዩ እጽዋት የተሸፈነ ነበረ። ተቆርጦ ተቆርጦ ጠፋ። ዛሬ ደግሞ ይህ አጋጣሚ በመገኘት በጣም ደስ ብሎኝ ነው። ምድረ ሰው እንደዚህ የበለጠ የተነሳሳው ጠቅላይ ሚኒስትሩንም ጥሪ በማዳመጥ ነው። እንደገናም ደግሞ አትክልቱን መትከሉ ብዙ ነገር አለው። ፍቅር አለው፣ ሰላም አለው። ሁሉም ሰው ለአንድ አላማ በአንድነት መውጣቱ ራሱ በጣም ደስ የሚል ነገር ነው። ልጃቸው ይርነቃቸው ፈጠነም ተመሳሳይ ሀሳብ አንጸባርቋል። ሰው ግንዛቤ ወደንብ ገብቶታል፣ ጥቅሙም ገብቶታል። ያን የተረዳ ይመስለኛል። ያን በመረዳቱም ጭምር ነው እንግዲህ ህዝቡ በነቂሰ ወጥቶ እንደምታየው እየተከለ የሚገኘው በዝናብ ጭምር ማለት በዝናብ ጭምር። ይኸው እየዘነበብን ያለ ነው። ኦልሞስት አሁን ጠዋት ወደ ሁለት ሰዓት ከምናምን ይሆናል አልቋል። እዚያ አካባቢ የተቆፈሩት እንትኖች እና ያኛው ነገር የሚያሳየው ነገር እንግዲህ ሰው በሞራል አልተነስቶ እነዚህን ጉድጓዶቹ ተዘጋጅተው ነበረ፣ እዛ ላይ ተክሏል። በጣም ጥሩ ነው። ደስ የሚል መነሳሳት አለ። አማኑኤል ከሚባለው አካባቢ አካባቢ የመጡት ወይዘሮ ሙሉ ገብረ ሚካኤልም የችግኝ ተከላውን ፋይዳ ያስረዳሉ። በጣም ጥሩ ነው። ለአየሩም ድርቅም ደግሞ ያስወግድልናል። እንትን አገራችንም ደግሞ በልምላሜ ትንትን ትላለች እና ደግሞ ይሄ ችግኝ መትከሉ ራሱ ተርጉማል እና አሁን የተተከለው ችግኝ ሲያድግ አገራችን ይለወጣል። በጣም በአየርም ይለወጣል። ደግሞ ችግኝ መትከል ማለት አንድ ልጅ ወልዶ እንደማሳደግ ነው። ስለዚህ የተተከለውን ደግሞ በእንክብካቤ ይዘን እንተነንለዋለን ማለት ነው። ወይዘሮ ገነት አግዜ ደግሞ የችግኝ ተከላው ትርጉም ሰፋ ያለ መሆኑን ይናገራሉ። ችግኝ መትከል መልእክት አለው። ችግኝ መትከል ማለት ሰላም ማለት ነው፣ ፍቅር ማለት ነው፣ አንድነት ማለት ነው፣ አለመከፋፈል ማለት ነው፣ ብሔርትነት ይቅር ማለት ነው። ተከል ነው ማለት ለትውልድ አተላለፍን ማለት ነው። ትውልድ ተላለፈልን ማለት በቃ እኔ ነገ አልፋለሁ፣ አሻራ አስቀመጥኩኝ ትውልዴ ቅርብ ነኝ። ደግሞ መጥቼ ባየው ደግሞ ደስተኛ ነኝ። ለምን እዚህ ጋር ስተክል ለዘሬ፣ ለዘር ማንዘሬ፣ ለትውልዴ፣ ለሀገሬ፣ ለሰፈሬ ብዬ ነው። እውነቴ ነው የምልህ በቃ መልእክት እያስተላለፍኩ ነው የተከልኩት። ግን በዛ ትውልድ መተላለፉ ላይ ፍቅር፣ አንድነት በቃ ብሔርተኝነት ሃይማኖተኝነት፣ ቀርቶ እኛ በቃ ይሄን ነው የምናወጣው። ይሄ ነው ደስተኛነቴ። እተክላለሁ። እስከ በቃኝ ድረስ እስከ በቃኝ ድረስ እተክላለሁ እና ተክዬው ደግሞ አየዋለሁ። አይቼው ደግሞ ለትውልዴ ይሄ የኔ አሻራ ነው። ነገ ተረ ከ ብዬ አልፋለሁ ማለፍ ያይቀር ከዚች ምድር ላይ ያ ነው መልእክቴ። በግል ስራ ላይ የተሰማራው ሀብቱ ፍቃዱ በዚህ ሰዓት የሚተከሉት ችግኞች የሚሞሉት ክፍተት ከፍተኛ መሆኑን ያምናል። ይሄ ማለት ብዙ ለውጦችን ያመጣል። ቢያንስ ምንም ካለማድረግ ወደ ማድረግ እንመጣለን ማለት ነው። አራት ሚሊዮኑ ቢሊዮኑ ላይ ጸጥቅ ይችላል። አንድ ቢሊዮኑ ቢጸጥቅ ለሀገሪቱ ትልቅ አስተዋጽኦ አለው ማለት ነው። ከኮልፌ ቀራኒዮ መምጣቱን የገለጸው ታዳጊና የአምስተኛ ክፍል ተማሪ ኤርሚያስ ተሾመ የዓለም ክብረ ወሰን የሚሰበርበት ታሪክ አካል መሆን እንደሚፈልግ ነው የገለጸው። በክረምት ላይ ችግኞች ተተክለው ሲያድጉ የአፈር ደኖች አፈር እንዳይሸረሸር ይረዳል። ስለዚህ በዛ ምክንያት መንግስትን ባቀደው እቅድ እኛ ችግኝ ለመትከል እዚህ ተገኝተናል። አሁን እነኚህ ችግኞች አደጉ እንበል ና ኢትዮጵያን እንዴት ይጠቅማታል? ነገር ኢትዮጵያ ኢትዮጵያ በደን ልማት ከፍተኛ ሪከርድ ሰባሪ ትሆናለች። በአንድ ቀን ሁለት መቶ ሚሊዮን በመትከል ማለት ነው ዛሬ። አዎ በአንድ ቀን ሁለት መቶ ሚሊዮን ችግኝ በመትከል አንደኛ ሪከርድ ሰባሪ ትሆናለች። ስለዚህ ሪከርድ ለመስበር ነው። እናንተ አሁን ለዛ የራሳችሁን አስተዋጽኦ ለማድረግ ነው የተገኛችሁ? አዎ ይኸው እኛ አምስት አበባልን ተክል ነው እና ጥሩ ነው። ከዛስ ግን አሁን ተከላችሁ እንዴት ነው ትንከባከቡት? በየጊዜው ውሃ እያጠጣን እየመጣን እንንከባከባለን። ለዛ አሁን እቅድ አወጣችኋል? ለምሳሌ ለመምጣት አልፎ አልፎ እየመጣችሁ ለማየት የት እንደደረሰ እቅድ አውጥተናል። አንተ ማን ነው ስም? ናሁም ብርሃኑ። ናሁም ብርሃኑ። ናሁም፣ እንግዲህ ዛሬ ችግኞች እየተከላችሁ ነው ያላችሁት። ምንድን ነው ጥቅሙ ለሀገር? አሁን ችግኞች በዚህ መንገድ መተከላቸው ሪከርድ ትሰብራለች። ሀገራችን ሪከርድ ትሰብራለች። አፈርም እንደ ሽርሽር ይረዳል። ስለዚህ ዛሬ ሪከርድ የሚሰበርበት ቀን ነው፣ እኛም መሳተፍ አለብን ብላችሁ ነው የመጣችሁት በግል ከመጡት በቤተሰብ ተሰባስበው ከተሳተፉት በተጨማሪ የተለያዩ ተቋማትም የችግኝ ተከላው ፕሮግራም ተባባሪዎች፣ ተሳታፊዎች ነበሩ። የኢትዮጵያ የሃይማኖት ተቋማት ጉባኤ ከነዚህ ድርጅቶችና ተቋማት አንዱ ነው። ተቀዳሚ ሙፍቲ ሐጂ ዑመርን ጨምሮ የቦርድ አባላትና አመራሮች በችግኝ ተከላው ተሳትፈዋል። በሁሉም ክልሎች የሚገኙ ምዕመናንም በዘመቻው እንዲሳተፉ ጥረት መደረጉን የኢትዮጵያ የሃይማኖት ተቋማት ጉባኤ ቃል አቀባይ አቶ መሱድ አደም ተናግረዋል። ለምሳሌ የአዲስ አበባን ብንወስድ አዲስ አበባ ከሁለት ሚሊዮን ችግኝ በላይ እንዲያስተባብሩ ለአዲስ አበባ የሃይማኖት ተቋማት ሰጥተናል። ለኦሮሚያ የሃይማኖት ተቋማት ጉባኤ ከ35 ሚሊዮን ችግኝ በላይ እንዲያስተባብሩ ሰጥተናል። ለምእመናኑ በመስጠት ለምእመናኑ በመስጠት ያንን እንዲተክሉ ማለት ነው። ስለዚህ ባለው ድርሻ ይህንን ያክል ኮንትሪቢዩት እንዲያደርጉ፣ ሌሎችም ክልሎች ባላቸው የፖፕሌሽን ልክ በዚህ መንገድ እንዲወስዱ ተቋማችን ለክልል የሃይማኖት ተቋማት አስተባባሪዎች ልኳል። የክልል የሃይማኖት ተቋማት አስተባባሪዎች ደግሞ ከክልሉ ካለው የመንግስት መዋቅር እና ይህንን ከሚመራው አካል ጋር በመሆን የራሳቸውን ስራ እየሰሩ ነው ያሉት ማለት ነው። ምን ምን አይነት ናቸው ሁ የተከሉት? እዚህ እንግዲህ አይነት አይነት አላቸው ችግኞቹ። ለእናንተ አሁን እዚህ እዚህ ግቢ ውስጥ ምን ምን ተከላችሁ? እዚህ አሁን ዛሬ በዛሬ ሁለት እዚህ እኛ የተከልነው በአብዛኛው የአበባ ዛፍ ነው። ይሄ እንግዲህ ቦታው የፓርክ ነው። ስለዚህ ለፓርኩ ውበት የሚሆኑ በመደ የሚተከሉ የአበባነት ውበት ያላቸውና አልፎ አልፎ ደግሞ በመካከል ተለቅ ብለው ሊታዩ የሚችሉ እንደ ወይራ አይነት ዛፎችን ተክለናል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የመንበረ ፓትርያርክ ጠቅላይ ጽሕፈት ቤት የትንሣኤ ማተሚያ ድርጅት ዋና ስራ አስኪያጅ ንቡረ እድ ኤልያስ አብርሃ የችግኝ ተከላ ዘመቻው ተከታታይነት ሊኖረው እንደሚገባ ጠቁመዋል። እኔ ይህንን ነገር ተሳክቶ እግዚአብሔር ፈቃዱ ሆኖ አራቱ ቢሊዮን የዘንድሮ የሚቀጥለው ደግሞ እንደገና ከዚህ በላይ ሊሆን ይችላል። ዋናው ነገር ግን ሳይቋረጥ ሳይቋረጥ በዚሁ አይነት ከቀጠለ እንክብካቤውም ሌላም ሌላም ዝግጅቱ በሙሉ ተጠናክሮ መትከል ብቻ ሳይሆን መጽደቅ በትክክል በአስተማማኝ ሁኔታ ጸድቆ ጥቅም ላይ የሚውልበት ሁኔታ ተመቻችቶ የሚከር ከሆነ በአዳም ጊዜ የነበረች ገነት ሆና እንደምታይ ኢትዮጵያ አምናለሁ። ሌላው ጠቀሜታው በቤተክርስቲያናችን ዘንድ መቼም እጽዋት ይታወቃል። እኛ ራሳችን ሁላችን ያው እጽዋት ለእኛ ልዩ እንትን አላቸው። እኛ በተለይ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ምእመናንና መምህራን ተማሪዎች፣ ትምህርት ቤታችንም እነሱ ናቸው። የእኛ ክላሶች እነሱ ናቸው እጽዋት ናቸው። ስለዚህ ለቤተ ክርስቲያንም ከፍተኛ አገልግሎት ነው የሚሰጡ። የችግኝ ተከላና አረንጓዴ ልማት የጠቅላይ ሚኒስትር አብይ አህመድ የለውጥ እቅድ አንድ አካል ሆኖ ቀጥሏል። የዛሬውን ጨምሮ በዚህ ክረምት ብቻ አራት ቢሊዮን ችግኞች ለመትከል ታቅዷል። ጠቅላይ ሚኒስትሩ ራሳቸው በተግባር ያሳዩትን በተደጋጋሚ የፈጸሙትን ችግኝ መትከል ተግባርም ነው ዛሬ ሚሊዮኖች የተቀላቀሉት የችግኝ ተከላ ዘመቻው። ከአገሪቱ የለውጥ ሂደት ጋር ተያይዞ መካሄዱ በራሱ አንድነትን እንደሚያጠናክር የኢትዮጵያ ካቶሊካዊት ቤተ ክርስቲያን ጠቅላይ ጽህፈት ቤት ምክትል ኃላፊ አቶ ተሾመ ፍቅሬ ይናገራሉ። እንግዲህ በሽም ካምፔኖች በየአመቱ ይደረጋሉ። ንቅናቄዎች በየቦታው ይደረጋሉ። አንደኛው እንግዲህ ከተያያዘበት አላማ ጋር ክፋትን እንጥላ ونتن النوطة ملكامن النادرق <applause> ኃጢአትን ንተው የሚለው የጠቅላይ ሚኒስትር አጀንዳ ይሄ እንግዲህ የተጀመረው የለውጥ ጉዞ ከዛም ጋር የሚያያዝ አጀንዳም ስለሆነ ነው እና የጋራ የሆነው ቤታችን እንንከባከብ ብለው ጠቅላይ ሚኒስትር የሚያቀርቡት ጥሪ ሌሎች ሚኒስትሮች አቅርበውታል ሌሎች መሪዎች አቅርበውታል ተደርጓልም ሲደረቅ ቆይተናል ከ2000 በተለይ እንግዲህ በ2000 ዓ.ም በጣም በትልቅ ካምፔን ዛፎች ተክለዋል ዞር ብለን ብንመለከት እነዛ ዛፎች ምን ያክል ፐርሰንታቸው በቅለዋል ተብሎ ዳታ የተሰበሰበ ነገር ሳይንቲፊካሊ እኔ ምናልባት አላውቅም እውቀት ማነስ እንዳይኖርብኝ ይፈራለሁ እንጂ እርግጠኛ አይደለሁኝም ነገር ግን አሁን ከሀገሪቱ የለውጥ ሂደት ጋር በማያያዝ ክፋትን መተውና አገሪቱን ወደ አንድነትም ሊያመጣ በሚችል ደረጃ ካምፔን መደረጉ እንግዲህ ጠቅላይ ሚኒስትር የሚያመጧቸው አጀንዳዎች በብዙ ኢትዮጵያውያን ዘንድ ተቀባይነት እያገኘ ነው ከዚም ጋር በስሜት ያልኩት እንግዲህ በመልካም መነሳሳት በመልካም ስሜት ይሄ አዎንታዊነትን መደገፍ እውነትን መደገፍ መልካምነትን መደገፍ ፍቅርን መደገፍ ጋራ የሚያያዝም አጀንዳ ስለሆነ ምክንያቱም እያንዳንዳችን ሲሆን ለዚህ ዓለም ይጨንቀናል፣ ለዚህ ቤታችን ይገደናል። ስለዚህ የጠቅላይ ሚኒስትራችን ምንደግፋቸውም እውነትን ይዘው እውነትን ሲያሳዩን የእውነት ደጋፊዎች ሆነን እና የፍቅር የኃላፊነት ደጋፊዎች ሆነን መገኘታችን ትልቅ አጀንዳ ነው ብለን ምናምን እንደኛ እንደ ቤተክሰባችን። ጠቅላይ ሚኒስትር አብይ አህመድና ከፍተኛ ባለስልጣኖቻቸው ወደ ተለያዩ የአገሪቱ አካባቢዎች በመሰማራት ችግኝ ተክለዋል። ጠቅላይ ሚኒስትሩ ራሳቸው በደቡብ ክልል አርባ ምንጭና ወላይታ ፕሬዚዳንት ሳህለ ወርቅ ዘውዴ በጎንደር፣ ምክትል ጠቅላይ ሚኒስትር ደመቀ መኮንን ደግሞ በኦሮሚያ ምስራቅ ሸዋ፣ ቀዳማዊት እመቤት ዝናሽ ታያቸውም እንደዚሁ በኦሮሚያ ቢሾፍቱ ከተማ በመገኘት ነው ችግኞችን የተከሉት። የችግኝ ተከላውን መርሃ ግብር ለማስተባበር የተቋቋመው ኮሚቴ አሁን ማምሻውን በሰጠው መግለጫ እንዳመለከተው ኢትዮጵያውያን ከ ሁለት መቶ ሚሊዮን በላይ ችግኞችን በመትከል የዓለም ክብረ ወሰን ሰብረዋል። በራሱ በመንግስት ተይዞ ከነበረው የ ሁለት መቶ ሚሊዮን ችግኞች እቅድ እጅግ የበለጠ በማሳካትም ታሪክ ሰርተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን ለዘገባው እናመሰግናለን። በመላው አገሪቱ የተከናወነውን ይህን የችግኝ ተከላ ስነ ስርዓት አስመልክቶ ከየአካባቢዎች የደረሱን ዘገባዎች አድማጮች፣ እንደ ቅደም ተከተላቸው እንደደረሱ እናቀርባለን። አሁን ወደ አዳማ ነው የምንሻገረው። ዘጋቢያችን ሙክታር ጀማል ከዚያ ይገኛል። ከአዳማ ከተማ ወጣ ብሎ የሚገኘው የአዳማ ኢንዱስትሪያል ፓርክ ግቢ ችግኝ ለመትከል የተገኙ በሺዎች የሚቆጠሩትን ሰዎች ክንዋኔያቸውን ተመልክቻለሁ። የሰባት ዓመቱ ጨቅላ ድርጊትና እንቅስቃሴ ግን ለየት ይላል። እስቲ ስምን? ዕድሜ ስንት ነው? ምን እያደረክ ነው አሁን እዚህ? ለምን ነው የምትተክለው ምን ያደርጋል እሺ ሌላስ የአረንጓዴ ልማት እንቅስቃሴዎች አካባቢን ለኑሮ ምቹ ከማድረግ የዘለለ ከፍተኛ የምጣኔ ሀብት አስተዋጽኦ አለው ይላሉ በአዳማ ከተማ አካባቢ ችግኝ ሲተክሉ ያገኘዋቸው የኦሮሚያ ገንዘብ እና ኢኮኖሚ ልማት ቢሮ ኃላፊ አቶ ቶሎሳ ገደፋ ሀሳቡ ራሱ በአንድ ጀንበር ሁለት መቶ ሚሊዮን ችግኝ እንተክላለን ብሎ ማሰብና ሕዝቡ ይህን ይዞ መነሳቱ ምንም ነገር ብንተባበር መለወጥ እንደሚችል ከተደማመጥ እድገታችን ማምጣት ቀላል መሆኑን ትልቅ አማላታች ነው። ስለዚህ መተባበር፣ መደማመጥ፣ መተግበር ከቻል ከድህነት በቀላል ማውጣት ይችላል ብዬ አምናለሁ። በተለይ ደግሞ በታዳጊ ሀገሮች ላይ ችግር እያባባሰ ከሚገኙት ነገሮች አንዱ የአየር ለውጥ በተለይ የሙቀት መጨመር፣ ድርቀት፣ ወይም የዝናብ ጊዜ መለዋወጥ፣ ኢኮኖሚውን፣ የሰው ኑሮ በከፍተኛ ደረጃ እያናጋ ነው። ይህንን መቀነስ ማለት የሰውን ኑሮ ማሻሻል ዓለማችንም ምቹ ማድረግ ማለት ነው። ስለዚህ ትልቅ ትርጉም ያለው ነገር ነው። እኛም ተክላለን። ቀጥሎም በቀጣይነት ችግኙ ቀጣይ እንደሆን እንሰራለን ብዬ ተስፋ አደርጋለሁ። በዛሬው ዕለት በመላ ሀገሪቱ ለመትከል ታቅዶ የተጀመረው 200 ሚሊዮን ችግኞችን የመትከል እንቅስቃሴው እስከ ዛሬ 9 ሰዓት ድረስ ከእቅዱ አልፎ 225 ሚሊዮን በላይ መድረሱን አብይ ኮሚቴው አስታውቋል። የተተከሉ ችግኞችን እጣፋንታና ቀጣይነትን በተመለከተ ግን የየተተከለባቸው አካባቢዎች አመራሮች የራሳቸውን ኃላፊነት እንደሚወስዱም ለአሜሪካ ድምፅ ገልጸዋል። አቶ አብደላ ገቦ የአዳማ ኢንዱስትሪያል ፓርክ ዋና ስራ አስኪያጅ ናቸው። ምንድን ነው እንደ ቅድት ያለ በምን መንገድ ነው የምታስቀጥሉት? የችግኝ ተከላ ሂደቱ በቡድን በነብስ ወከፍና እንደዚያውም ትላልቅ የግልና የመንግስት ድርጅቶች ሰራተኞቻቸውን በማሳተፍ ነው ዛሬ ሲያከናውኑ የነበረው በምስራቅ ሸዋ ዞን ውስጥ ሶደሬ ተራራ ላይ በህብረት ሲተክሉ ያገኘዋቸው የሪፍት ቫሊ ዩኒቨርሲቲ እና ሌሎች እህት ድርጅቶች ባለሀብት አቶ ድንቁ ደያስ ናቸው። ኩኖ ጋራ ከነ ኡፍሳ ጅራ ኮጅቶኒ ከኛ ኩማ ተማን ከላካ አምባኒ ኩኖ ጋራ ከ ጋሪ ኩኒ ሙከመላይ ከንቱሪ ወነ ተኤፍ ይህንን ተራራ እያለበስን እንገኛለን። በሺዎች የሚቆጠሩ ሰራተኞቻችን በነቂስ ወጥተው ይህንንም እየተሳተፉ ናቸው። ይህ ተራራ ራቁቱን አለምንም ዛፍ የነበረ ነው። ለዚህ ነው በዘመቻ ተራራውን የምናለብሰው። ዋናው ነገር መትከል ብቻ ሳይሆን፣ ተንከባክቦ ከግብ ማድረስ ነው። ይህ ትውልድን ማነጽ ነው። ብዙ ሰዎችን ለጉዳት የሚዳረገውን የአካባቢ አየር ለውጥንም የሚቋቋም ሂደት ነው። ይህንን ከግብ ለማድረስ ደግሞ ሁሉም አመራሮችና የየድርጅቶች ኃላፊዎች ከሰራተኞቻቸው ጋር እንዲህ በህብረት ከሰሩ ትልቅ መነቃቃትን መፍጠር ይቻላል። በዚህ መንገድ ምድርን ማልማት እንችላለን። ከቀይሰ ጉዳ ረከዓ ፍሊሞ ጉቱ በመላ ሀገሪቱ የሚተከሉትን ችግኞች ገቢራዊነት በትክክል ለማወቅ የሚያስችል መረጃን ወደ አንድ ቀዋት ሰብስቦ ይፋ የሚያደርግ ድህረገጽ ገጽ በትላንትና ዕለት ይፋ መሆኑ ይታወሳል። ይህ ዛሬ ኢትዮጵያ በነቂስ ወጥታ የተከለችው ከሁለት ሚሊዮን በላይ ችግኝ ከዚህ ቀደም በህንድ ተይዞ የነበረውን ስልሳ ስድስት ሚሊየን የዓለም አቀፍ ክብረ ወሰንን የሰበረ ኢትዮጵያን የታሪክ መዝገብ ላይ የሚያስከትባት መሆኑን ተነግሯል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዳማ። ሙክታር ጀማል እናመሰግናለን። አድማጮች፣ አሁንም በዚሁ በብሔራዊ እንቅስቃሴ ዙሪያ ያተኮረ ዘገባ ደርሶናል። በአማራ ክልል በማዕከላዊ ጎንደር ዞን ጎንደር ዙሪያ ወረዳ የኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ ፕሬዝዳንት ሳህለ ወርቅ ዘውዴና የአማራ ክልል ርዕሰ መስተዳድር አቶ ተመስገን ጥሩነህ በተገኙበት ሀያ ሺህ ችግኞችን በመትከል መርሃ ግብሩን አስጀምረዋል ይላል። ዛፍ መትከል ህይወትን እንደ መቀጠል ይቆጠራል ሲሉ ፕሬዚዳንት ሳህለ ወርቅ በስፍራው ባሰሙት ንግግራቸው ማመላከታቸውን ጠቅሳ አስቴር ምስጋናው ተከታዩን አድርሳናለች። ዛሬ ያደረግነው ድርጊት ህይወት እንደሚቀጥል ነው የምናሳየው። የተሰዉ ባለስልጣኖች፣ ኃላፊዎች የነበራቸው ራዕይ እንደማይሞት ነው የምናሳየው። የኢትዮጵያ ህዝብ ታሪክ ብዙ ምሳሌዎች አሉት። ተነስ ሲባል የሚነሳ ነው፣ ክተት ሲባል የሚከት ነው። ጠላትን በዚህ ነው ያንበረከከው። ችግኝ ትከል ሲባል በነቂ ሲወጣ ነው፣ እዚህ ያሳይታችሁታል። ብዙ ሀገሮችን አይቻለሁ። ኢትዮጵያ ብዙዎች የሌላቸው በጣም ብዙ እድሎች አሏት። ተፈጥሮ የሚሰጠንን እንጠቀምበት እና እንዴትስ እንጠብቀው ነው። በማውደም ብቻ ሊሆን አይችልም፣ ካልተካ ነው። ስለዚህ ይህንን ነው የምናየው። ይህንን ነው ዛሬ በነቂስ ወጥቶ ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ የኢትዮጵያ ህዝብ ታሪክ እያሳየ ያለው እና እኔም እዚህ ጎንደር ማዕከላዊ ጎንደር ዞን የጎንደር ዙሪያ ወረዳ ተገኝቼ ይህንን ታሪካዊ ግዳጅን በመወጣቴ ታላቅ ደስታ ይሰማኝ። አድማጮች፣ አስቴር ምስጋና ያደረሰችንን በማዕከላዊ ጎንደር ዞን ጎንደር ዙሪያ ወረዳ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ፕሬዚዳንት ሳህለ ወርቅ ዘውዴን ድምፅ ነው የሰማችሁት። አድማጮች ስርጭታችን ይቀጥላል። በአማራ ክልል በተለያዩ ቦታዎች አንድ መቶ ሚሊዮን ችግኞችን ለመትከል ታቅዶ እስካሁን ሰባ አንድ ነጥብ አምስት ሚሊዮን መድረሱንም መረጃዎች ይጠቁማሉ ስትል አስቴር ምስጋናው በአደረሰችን ዘገባ አመልክታናለች። አሁን ወደ ሁለተኛው አጋማሽ መጀመሪያ ነው የምናመራው። ርዕሰ ወሬዎቹን ባጫጭሩ ከጎኝ ይታያል። ዛሬ ሱዳን ውስጥ የጸጥታ ኃይሎች የተቃውሞ ሰልፍ ለመበተን ጥይት ተኩሰው አምስት ሰዎች መግደላቸውን የተቃውሞ ሰልፍ አስተባባሪዎች ገለጹ። የሱዳን ዶክተሮች ማዕከላዊ ኮሚቴ እንዳለው አልኦቤድ ውስጥ አልሞ ተኳሾች ተማሪዎች ላይ አነጣጥረው በመተኮስ አምስቱን ገለው ብዙዎች እንዳቆሰሉ ነው ያስታወቁት። ሰሜናዊ ምስራቅ ናይጄሪያ ውስጥ በተካሄደ አንድ የቀብር ስነ ስርዓት ላይ የቦኮ ሀራም ነውጠኞች ቢያንስ 65 ሰዎችን እንደገደሉ የአካባቢው ባለስልጣናት አስታወቁ። ቀደም ሲል በተካሄደ ግድያ 23 ሰዎች እንደሞቱ ተነግሮ ነበር። እንግዲህ ያ ቁጥር ነው ከፍ ያለው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በምስራቃዊዋ ሜሪላንድ ክፍለ ግዛት ቦልቲሞር ከተማና የእሳቸውን አስተዳደር በሚተቹት በከተማይቱ ከከተማይቱ ባለስልጣናት አንዱ በሆኑት በኮንግረስማን እሊጃ ካሚንስ ጋር ነቀፋ ማሰማታቸውን ቀጥለዋል። ዛሬ የሲቪል መብት ተሟጋች ቄስ አልሻርተን ከቀድሞ የሜሪላንድ ክፍለ ግዛት ምክትል አገረገዢና የሪፑብሊካን ፓርቲው ብሔራዊ ኮሚቴ ሊቀመንበር ከነበሩት ጋር ማይክል ስቲል ጋር ሆነው ቦርቲሞር ውስጥ ውይይት አካሂደዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የመስከረም አንድ የሽብርተኛ ጥቃቶች ሰለባዎች ካሳ ገንዘብ እንዳይሟጠጥ ለማረጋገጥ በሁለቱም ፓርቲዎች ትብብር የቀረበውን ሕግ ፈርመዋል። አድማጮች የሁለተኛውን አጋማሽ ስርጭታችን ቀደም ባለው የሰአቱ ርዕሰ ወሬዎች ጀምረናል። ቆንጅት ዛሬ አብዛኛውን ዝግጅቶቻችን ከዚህ በብሔራዊ ደረጃ የችግኝ ተከላ ስነ ስርዓት ጋር የተካሄዱ ዘገባዎች ናቸው። ብዙዎቹን ቀደም ብለን አቅርበናል። አሁንም ታዲያ ከተለያዩ አካባቢዎች የደረሱን ዘገባዎች አሉና ወደ እነሱ ብናመራ ምን ይመስልሻል? ሌሎች ክንብሮችም አሉ። ከተለያዩ አካባቢዎች የተላኩ አሉን አሁን ወደ አምቦ የሚወስደንን ናኮር መልካን ያደረሰን የሐዘን ልብስ የለበሱ ከአስር በላይ ሰዎች በአምቦ ዩኒቨርሲቲ ሪፈራል ሆስፒታል ቅጥር ግቢ ውስጥ በጋራ ችግኝ ሲተክሉ አየሁና ጠጋብ እየጠየኳቸው አረንጓዴ አሻራውን ሊያኖሩለት የፈለጉ ግለሰብ ሕይወታቸው ያለፈው ባለፈው ሳምንት ሲሆን የቅብር ስነስርዓታቸውን የፈጸሙት ባለፈው ቅዳሜ መሆኑን ይናገራሉ። የሟች ወንድም አምባሳደር ዲሳሳዲ ሪብሳ ወንድም ሸንተማደ ሪብሳ አምቦ ውስጥ ከዚህ ከአትክልት ትቀላ ከልማት ጋር ጥሩ ራእይ ያለው ነበረ። ተስፋው አባ ገዳ ፓርክ ሰርቶ ህዝቡ እየተገለገለበት ነበረ። እሱን ተክተናል። እኛን ተክተው ሞተዋል። እኛም ደግሞ አላማውን ይዘን እስከ መጨረሻው ሀገራችን እናለማለን። አባቴ አረንጓዴ አሻራውን ማስቀመጥ የጀመሩት ቀደም ብለው ነው የምትለው ወይዘሪት በዳዲ ሸንተማ በቤተሰብ በተከል ነው እያንዳንዱ ችግኝ ውስጥ የአባቴ ማስታወሻ አስቀምጠናል ብላለች። አባቴ ችግኝን መትከል የጀመረው ባስተማረባቸው ትምህርት ቤቶች፣ በጠቅላላ ዳይሬክተር በሆነባቸው በጊንደበረት በሜጢ በአምቦ በሁሉም ቦታዎች ላይ ችግኝ እንደ ትምህርት ቤት ተክሏል። በዛም ምክንያት ሜዳሊያ ተሸላሚ ሆኗል። ለዛም ነው እኛ አንድ ችግኝ ትልቅ አደረግን ማለት አባታችን አሁንም ከኛ ጋር እንዳለነ የምናስበው ያንን ምክንያት ለማድረግ ነው የተገኘ ነው። የአምቦ ዩኒቨርሲቲ ፕሬዚዳንት ዶክተር ታደሰ ቀናን ጨምሮ የዩኒቨርሲቲው ሰራተኞች ልጆቻቸውን ይዘው ችግኝ መትከላቸውን አስታውቀዋል። በመትከል የታየው ህብረት በእንክብካቤውም እንዲደገም ጥሪ አቅርበዋል። ችግኙን ደግሞ ተክለን መግባት ብቻ ሳይሆን መንከባከብ፣ መከታተል ያስፈልጋል። ይህንን ስራ እንሰራለን ማለት ነው። ለማወቅ ታደሰ ስንት ችግኝ ተከልክ? አራት። ከተከባከብን ጥሩ አየር እናገኛለን። ይሄን ሁሉ አሻራችን የኛ ብቻ አይደለም፣ የሁላችንም ዛሬ ከተከልን የዳቀንም መትከል አለብን። ለምን? ለሰውነታችንና ለአየር ሁኔታ ጥሩ ይሆናል ማለት ነው። የተፈጥሮ ሀብት ልማት መምህርና አጥኚ ዶክተር ንጉሴ በቀለ እንክብካቤውም ከችግኝ ተከላው በላይ ትኩረት ሊሰጠው ይገባል ይላሉ። ዛሬ ታከልን እንጂ የመጨረሻው አይደለም። ስለዚህ ትልቁ ስራ ከዚህ በኋላ ያለው ብዙ እንክብካቤ ያስፈልገዋል። በተለይ ትንንሾቹ ብዙ እንክብካቤ ከማረም ጀምሮ እስኪጸድቁና ትልቅ እስከሆኑ ድረስ ማንከባከብ ያስፈልጋል። የምን ችግኝ መትከል ብቻ ደም ለግሰን በደም እጦት የሚሞቱ ወገኖቻችንን ማዳን አለብን። ያለው ደግሞ ወጣት ሲሳይ ታምሩ ነው። ን በመጥቀል ኦክሲጅን እናገኛለን፣ ንጹህ አየር እናገኛለን ማለት ነው። ለምን ደግሞ በመለቀስ የሰው ህይወት እናድናለን። ሁለቱም ደግሞ ተመሳሳይ ናቸው። የደም ልገሳው መርሃ ግብር አስተባባሪ መምህርትና ሐኪም ዶክተር እስከዳር ሰይፉ ሁለቱን ተግባሮች ጎን ለጎን የማስኬዱን ጠቀሜታ ተናግረዋል። ችግኝ ተከላዩ እንደ አገር አቀፍ ነው። እኛ ደግሞ ደም ልገሳን አብረን ጨምረን ነው እየሰራን ያለ ነው። ምድረ የሚያመሳስላቸው የሚለው ሁለቱም ህይወት ላይ ነው። ደም በማጣት የሚሞቱ ህጻናትና እናቶችን እንታደጋለን። ደም ልገሳ መሰብሰብ ከጀመረ ግማሽ ቀን አልሞላ ነው፣ ግን እስካሁን እስከ አርባ ሰው አካባቢ ለግሷል። እስከ መቶ ሰው በትንሹ ይሰጣል፣ ይለግሳሉ ብለን እናስባለን። ለቪኦኤ አኩር መልካው አምቦ። ናኮር መልካም ለዘገባው እናመሰግናለን። አድማጮች፣ ቀደም ብለን በመጀመሪያ አጋማሽ ያስተዋወቅነው ዝግጅት ነው ተከታይ ወዲህ ወደ ዋሽንግተን ይመልሰናል። በደቡብ ብሔር ብሔረሰቦችና ህዝቦች ክልል ውስጥ ሰሞኑን በተፈጠሩ ሁከቶች ለተገደሉ ለተጎዱና እንዲሁም ለተቃጠሉ አብያተ ክርስቲያናት ፍትሐትና ጸሎት የተደረገበት እንዲሁም መግለጫ የተነገረበት ስነስርዓት በትላንትና ዕለት በዋሽንግተን ዲሲ ው ደብረ ምሕረት ቅዱስ ሚካኤል ቤተ ክርስቲያን ተከናውኗል። ሰለሞን አባተ በስነ ስርዓቱ ላይ ተገኝቶ ተከታትሎታል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የዋሽንግተን ዲሲና አካባቢዋ ሀገረ ስብከት ሊቀጳጳስና የቅዱስ ሲኖዶስ አባል ብጹሕ አቡነ ፋኑኤል የተመራው ሥነ ሥርዓት ወደ ፈጣሪ ልመና፣ ወደ ሰውም ተግሣጽ፣ ምክርና ትምህርትም የተሰማበት ነበር። ሥርዓቱ ከመጀመሩ በፊት ብፁሕ አቡነ ፋኑኤልን አነጋግሬያቸው ነበር። መፍትሄ

በዚህ በብፁዕ አቡነ ፋኑኤል በተመራው እና ከመደበኛው የአገልግሎት ሰዓት ውጪ በተካሄደው ሥነ ሥርዓት ላይ ብፁዓን አባቶች ካህናትና ምዕመናን ጸሎታቸውን አድርሰዋል። አቤቱ አምላካችን፣ መድኃኒታችን ኢየሱስ ክርስቶስ በቸርነት በመግቦት ጠብቀ እዚህ ሰዓት ስላደረስከን እናመሰግንሃለን። አሁንም አምላካቸው በዚህ ሰዓት በዚህ ቅዱስ ስፍራ ካህናቱ ምዕመናኑ፣ ተሰብስበን ወዳንተ እንጮሃለን፣ ወዳንተ እንለምናለን። አቤቱ አምላካችን ሆይ ሀገራችንን ኢትዮጵያን አስባት። በሀገራችን ያለውን ፈተናውን፣ መለያየቱን፣ በጎጥ በቋንቋ በልዩ ልዩ ምክንያት ያለው መከፋፈሉ ሁሉ ከሕዝባችን አርቅልን። ለሕዝባችን ሰላም፣ ለሕዝባችን ፍቅር፣ ለሕዝባችን አንድነትን አድልልን። አቤቱ አምላካችን ሆይ በዚሁ አሳገር መሳምን በደቡብ የሀገራችን ክፍል አብያተ ክርስቲያናት ተቃጥለዋል። ብዙ ወገኖቻችንም ሞተዋል። ከንብረታቸው ከቤታቸው ተፈናቅለዋል። አምላካችን ሆይ የሞቱትን ነፍሳት እንድትምርልን የተፈናቀሉትንም የተሰደዱትንም ወደ ቀያቸው እንድትመልስልን፣ አቤቱ አምላካችን ሆይ ለአሳዳኞችን ልቦና እንድትሰጥልን የንስሀ ልብ እንድትሰጥልን እንለምናለን። ክፉ ነገር ከሀገራችን እንድታርቅልን በእናታችን በቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ ጸሎትና አማላጅነት፣ በቅዱሳን ነቢያት፣ በቅዱሳን ሐዋርያት፣ በቅዱሳን መላእክት ጸሎትና አማላጅነት እንለምንሃለን። ቅዱስ ምንም እንዲህ ብለን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማያት በዚሁ የጸሎት ሥነ ሥርዓት ወቅት ትምህርት ያሰሙት የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የስብከተ ወንጌልና ሐዋርያዊ ተልእኮ አገልግሎት ድርጅት የበላይ ጠባቂና የቅዱስ ሲኖዶስ አባል ብፁዕ አቡነ ማቴዎስ ምክርም ተግሣጽም አዘል ንግግር አድርገዋል። አትግደሉ፣ አባትን አትግደሉ፣ እናትን አትግደሉ፣ ወጣቶችና ሕፃናትን አትግደሉ፣ ቤተ መቅደስን አታፍርሱ፣ አታቃጥሉ ብለዋል። ይህንን ጸሎት ያደረጋችሁ ለወገኖቻችሁ፣ እግዚአብሔር ክብር ስጥልን፣ እግዚአብሔር ስጣችሁ፣ ተሰብስባችሁ ወገኖቻችሁን በማሰባችሁ። የሚዲያ ባለቤቶችም ይህንን ነገር አስተላልፉ። የሚሰሙ ይስሙ፣ መሪዎችም ይስሙ፣ ሕዝቡ ይስማ፣ አድራጊው ይስማ፣ ተደራጊው ይስማ። መሪዎችም ሕዝባችሁን ጠብቁ። መሪ ከእግዚአብሔር በታች ለሕዝብ የተሰጠ ነው። እባካችሁ ሕዝብ እፎይ ብሎ የሚተኛው መሪ ያለኝ ብሎ ነው። ጠባቂ ያለኝ ብሎ ነው። እባካችሁ ይህንን ለአባቶ የሚንገላታ ህዝብ ሰይፍ አታቅርቡለት። እባካችሁ ይህም ድፍርስ ድፍርሱ አቶ የሚንቀላጠት ህዝብ ቤቱን አደርምሱበት፣ መሳሪያ አታቅርቡለት። እባካችሁ ደስ ብሎት በሀገሩ ላይ ይኑር። በሀገር ላይ የምትገኙ ሀገር የምትጠብቁም ህዝባችሁ ጠብቁ። ለህዝብ ነው የተሾማችሁ። ከህዝብ ማህፀን ወጣችሁ ነው ኃላፊነት የተሰጣችሁ። የሚሞተው የእናንተ ወገን ነው። ከዛ ውስጥ ዘመን የሌለው ወገን የሌለው የለም። ከሌላ ሀገር መጥታችሁ አልተሾማችሁ። በህዝባችሁ ውስጥ ነው የተሾማችሁ። ይህንን ተስፋ ያደረጋችሁን ህዝብ ምን አለ ብታስቡለት፣ ብታዝኑለት? ረሃቡ አንሶ ስደቱ አንሶ ደግሞ ይሞት ቤተ መቅደስ እየለመነ ሰርቶ ቤተ መቅደሱ ይቃጠልበት። እየለመነ በልቶ ተምሮ ቤተ መቅደሱ በር ላይ ይሙት። ቤተ ክርስቲያኔን ህዝብን አገለግላለሁ ብሎ በእንተስማ ለማርያም ብሎ ለምኖ ተምሮ ቤተ መቅደሱ በር ላይ ይሙት። እንዴት ለ ከእግዚአብሔር እንዴት ያለ ፍርድ ይጠበቃል? ይህንን ነው ቅዱስ ቤተ ክርስቲያን አደራ ምክላችሁ። ከብፁ አቡነ ማቴዎስ ትምህርት ቀጥሎ በዋሽንግተን ዲሲ እና አካባቢው ሀገረ ስብከት ጽሕፈት ቤት የተሰጠ በቅርብ በተለያዩ የሀገሪቱ ክፍሎች የተፈጠሩ ሰብአዊ ቀውሶች ናቸው ያሏቸውን አጋጣሚዎች የዳሰሰ መግለጫ በደብረ ኃይል ቅዱስ ገብርኤል የስብከተ ወንጌል ኃላፊና የዲሲ ግዛት ቤተ ክህነት ሥራ አስኪያጅ ሊቀ ኃይላት መምህር ፍሬሰው ደምስ በንባብ ተሰምቷል። በመግለጫው ውስጥ ኢትዮጵያ ውስጥ ተንሰራፍቷል ስላለው የጎሰኛነት ስሜት፣ የጭካኔ አድራጎት፣ የሕገ መንግሥት ሕጸጾች ተነግሯል። ስለ ትምህርትና ስለ ወላጆች ትውልድን የማነጽ ኃላፊነት ተወስቷል። ስለ መጪው ምርጫና በጎሰኛነት ተሞልተዋል የተባሉ ድርጅቶችና አድራጎቶች ሊፈጥሩ ስለሚችሉት ስጋት ተጠቅሷል። ስለዚሁ የአቋም መግለጫ ጠቅለል ያለ ማብራሪያ እንዲሰጡኝ ሊቀ ኃይላት መምህር ፍሬሰውን ጠይቄያቸው ነበር። የአቋም መግለጫው በዋናነት በሀገራችን እየታየ ያለው የህዝቦች ንሰት መገደል፣ ከአብያተ ክርስቲያናት መቃጠል ከጊዜ ወደ ጊዜ እየተባባሰ መሄዱ ነው። አሁን ደግሞ በቅርብ ጊዜ በጣም አሳዛኝ የሆነው ጊዜ ቀጠሮ ተሰጥቶበት ታስቦበት ተዘጋጅቶ ይመስል ሐዋሳና አካባቢ ደቡብ ክልል የተከናወነው ይበልጥ አሳሳቢ ስለሆነ ቤተ ክርስቲያን በዚህ ጉዳይ ላይ ድምፅ ማከፋደ ለማሰማት ችግሩ የመንግስትም የህዝብም የወጣቱም የሁሉም ነውና ሁሉንም በጋራ የሚያጠቃልል ለሁሉም የሚሆን መልእክት ነው። በአቋም መግለጫ የተጠቃለለው መንግስትም አስቀድሞ የችግር ጠንሳሾች ላይ አስፈላጊ የሆነ ረምት እንዲሰጥ ለችግር መንስኤ የሆኑትንም ህጎች እንዲፈትሽ፣ እንዲያስተካከል፣ ህዝቡም በትዕግስት ሁሉ ነገር እንዲያይ ለሁሉ ነገር በአንድ ጊዜ ሊገኝ እንደማይችል በመረዳት ጊዜ መስጠት እንዳለበት፣ ወጣቱም ከስሜታዊነት መራቅ እንዳለበት ሁሉንም ጥያቄም ካለ በአግባቡ በህግ እና በስርዓት አንድ ህግ እስካለ ድረስ መዳኘት የሚቻለው በዚያው ባንድ ህክምና ህጉን አክብሮ መልስ ሊሰጥ ለሚችለው ሰው በአግባቡ ጥያቄ ማቅረብ እንጂ አንተ ካልመለስክልኝ እኔ በጉልበቴ ብሎ ሲሻው በህግ ሲሻው ደግሞ በጉልበት የሚደረግ ነገር እሱም አግባብ ስላልሆነ ለአንድ ሀገርም ስለማይጠቅም ቤተክርስቲያን ደግሞ ከሁሉም በላይ ኢትዮጵያ ኦርቶዶክሳዊ ቤተክርስቲያን ለኢትዮጵያ እጅግ ባለው ነጋናት እና ሁሉም ህዝብ ይሆን እ ቤተክርስቲያን ፊደል ቀርጻ አስተምራ ሁሉም ቤተክርስቲያን እንደ በህፃነቱ ያላለፈ የለምና ለምንድነው ይህን ያሉ ከሌሎቹ በተለየ እምነት ተቋማት በተለየ ቤተክርስቲያን ላይ ዘመቻ የተጀመረው አንድ አካባቢ ችግር ከተነሳ ቤተክርስቲያን ቀድማ ትቃጠላለች እና ይህ አግባብም አይደለም። ሁሉም ወደ ልቦናው ይመለስ። ቤተክርስቲያኒቱ ባለውለታ ናት። የሀገር ቅርስ ናት። በሁሉ መልኩ ለህዝቦች አገልግሎት የምትሰጥ ናት። የሚፈናቀሉ ወገኖች እንኳ ቤተክርስቲያን የሚጠለ አሁን ደ ውስጥ የተፈናቀሉ ወገኖች ቤተክርስቲያን ማለ የሚፈናቀሉ መጠለያ ናት። ለተቸገሩት የዕለት ጉርስ የምታቀርብ ናት እና ምን በድላ ነው ሰው በደለ ይባላል። ተቋሟ ግን ምን በደለች እና አግባብ እንዳልሆነ መንግሥትም ተገቢ ጥበቃና ክትትል እንዲያደርግ ይህን ለማሳሰብ ለሁለት ሰዓታት ያህል የዘለቀው ስነ ስርዓት በሀገረ ስብከቱ ሊቀጳጳስ ብፁዕ አቡነ ፋኑኤል ቡራኬና የምስጋና ቃል እንዲሁም ትምህርት፣ ሰላም ለኢትዮጵያ ዝማሬም ተጠናቋል። ሰላም ለኢትዮጵያ ሰላም ሙሉ ሥነ ሥርዓት በፌስቡክ ገጻችን ላይ ይገኛል። አት ቪኦኤ አምሃሪክ ብላችሁ ግቡና ተመልከቱት። ገንቢ ሐሳቦቻችሁንም አንሸራሽሩ። ለጨዋ ምልልስና ለጨዋ ንግግር ግን በቂ ትኩረት፣ በቂ ክብር ስጡ። ከጨዋነት ውጪ የሆኑ ንግግሮችና አስተያየቶችን ከፌስቡክ ገጻችን ላይ ለመሰረዝ እንገደዳለን። ሰላም ኢትዮጵያ ሰሎሞንን ለዘገባው እናመሰግናለን። አድማጮች የምትከታተሉት በ22፣ በ25ና በ31 ሜትር ባንድ ከዋሽንግተን ዲሲ የአሜሪካ ድምጽ ሬዲዮ ስቱዲዮ 14 በአማርኛ የሚተላለፈውን ስርጭት ነው። በናይልሳትና አህዱ ሬዲዮ 94 ነጥብ 3 ላይም በቀጥታ ታገኙናላችሁ። የዛሬውን ብሔራዊ የችግኝ ተከላ ውሎ ዘጋቢዎቻችን ከየአካባቢው እያደረሱን ነው። ቀጥሎ ደግሞ ወደ ወሎ እናመራለን። መስፍን አራጌ አማን ይሁን መረባ። ይህ በወሎዬዎች ቤት የተለመደ ባህላዊም መንፈሳዊም ወግ ነው። ክፉ እንዲርቅ፣ በጎ እንዲመጣ፣ ልዩነት እንዲቀንስ፣ አንድነት እንዲሰፋ፣ ተትላ እንዲሰፍን፣ ሀዘን እንደ ጤዛ እንዲረግፍ፣ መልካም ምኞት የሚገለጥበት እነሱ እርፎ መረባ ይባባላሉ። ታዳሚው አሜን በእናንተው መጀን ይላቸዋል። ዱበርቴዎቹን ወይም ሴት ጸሎት አድራሾች ምናም በህብር በታጀበ ዜማዊ ቅብብል ስንኛዊ ትስስር የተተከለው ችግኝ ብቻ ሳይሆን ኢትዮጵያ አንድነት ጸድቆ እንዲያብብ መልእክታቸውን አስተላለፉ። የድልድልጣ እንዳው በነጣ ሰጠሻት ወይ ሆነልን ወይ ከመሽ በደሴ ከተማ ከህፃን እስካዛውንት ከሃይማኖት አባት እስካለማዩ ለጋራ ጥሪው የጋራ ምላሻቸውን የሰጡት ችግኝ እንዲተከልባቸው በተመረጡ አምስት ቦታዎች ላይ ከሌሊቱ 11 ሰዓት ጀምሮ በመገኘት ነበር። የከተማዋ መሬት አስተዳደርና መልሶ ማቋቋም መምሪያ ኃላፊ አቶ አብዶል ከሪም ሞስጠፋ በከተማችን እንግዲህ በ22ቱ አገር አቀፍ ናሽናል እንቅስቃሴ ላይ በአምስት ሳይቶች የተከላ ፕሮግራም እያካሄድ ነው። በዚህ የተከላ ፕሮግራም ላይ 145124 ችግኝ በአንድ ቀን እንተክላለን ብለን ፕሮግራም ይዘን እየተንቀሳቀስ ነው። የሰው እቅዳችን ላይ ይወጣል ብለን ያሰብ ነው። በቅድ ደረጃ ስራዎች ነበር አሁን ኤክሰስ የሆነ በመቶ ሺዎች የሚቆጠር ህዝብ እየወጣ ከፍተኛ እንቅስቃሴ እያደረገ የአረንጓዴ አሻራውን እያሳረፍ የሚገኝበት ሁኔታ ያለው ያው አቅርቦቱ ላይ ጋር ተያይዞ ያሉን በችግኝ ጣቢያዎች ላይ የነበሩና የወጣዊ ሰው ሀይል ባላንስ አላደረገም። ከዚህ ጋር ያለውን ቀጣይ የተከላ ጉድጓዶችን በሌሎች ችግኞች በግዥም በምንም እያደረግን የምንተክልበት ሁኔታ ይሄ ናሽናል እንቅስቃሴን የምናካሄድበት እንጂ ቀጣይ ኮንቲኔሽን የምንቀጥልበት ሁኔ ተከላ ፕሮግራማችን የከተማ አስተዳደሩ ከንቲባ ዶክተር መለስ መኮንን ደሴ ከተፈጥሮ አቀማመጧና በተፈጥሮ ሀብት መመንጠር ምክንያት ለከፍተኛ መሬት መንሸራተት ስትዳረግ የቆየች ከተማ ነች፣ ሲሉ ያስታውሳሉ። የአረንጓዴ አሻራ ዕለት በብሔራዊ ደረጃ መታወጁ በመሬት መንሸራተት የሚደርሰውን ሰብአዊና ቁሳዊ ጉዳት ማስቀረት ብቻ ሳይሆን የተፈጥሮ ሚዛኑን ጠብቆ ለማስቀጠል ያስችላል። እንደ ከንቲባው ቤተ ክርስቲያን ለዘመናት በዘለቀ የተፈጥሮ ሀብት ልማት ስራዎቿ ትታወቃለች የሚሉት ደግሞ የደሴ ከተማ አስተዳደር ቤተ ክህነት ዋና ስራ አስኪያጅ ሊቀ ሕሩያን ገብረ ኢየሱስ ተሰማ ናቸው። ክቡር ዶክተር አብይ አህመድ በሀገር አቀፍ ደረጃ ይህን አላማ አንግበው ሲነሱ ለእኛ ለኦርቶዶክስ ተዋህዶ ቤተ ክርስቲያን እጅግ ታላቅ ድል ነው የምንለው ምክንያቱም ካሁን ቀደም እንደሚታወቀው ለበርካታ ጊዜያት በተለይ በሀገር በቀል እጽዋት ላይ ትታወቃለች ቤተ ክርስቲያኗ እና በሰፊው ስንሰራበት የቆየ ነው ስለሆነ ይህንንም ሌላ ያው ህብረተሰብ፣ መንግስትም ተቀብሎ ስላራመደው በጣም ደስታችን ሰፊ ነው። የወሎ ዩኒቨርሲቲ በደሴ ከተማና በደቡብ ወሎ አካባቢ ለሚገኙ ወረዳዎችና የህብረተሰብ ክፍሎች ሁለት መቶ ሺህ የሚደርሱ የተለያዩ ችግኞችን በማከፋፈል ጉልህ ሚና ተጫውተዋል። ችግኞቹን በዘላቂነት ለመንከባከብ ትኩረት ሰጥቶ እንደሚሰራም የዩኒቨርሲቲው ፕሬዚዳንት ዶክተር አባተ ጌታሁን ይናገራሉ። አሁን ለምሳሌ ዛሬ ፎርስተሪ ዲፓርትመንቶች የሄዱት መቅደላ ላይ ተረክበው መጥተው ቀጣይ ምን ያክሉ ደቀ ምን ያክሉ እንትን አለ ተማሪዎቻቸውን ይዘው እንዲንከባከቡ ለማድረግ ነው፣ እዛ ሄደው ይህንን ደግሞ የሚንከባከብ እና የሚከታተል ትምህርት ክፍል ስላለ ዛ ላይ እየሰሩ ነው ያሉት። የችግኝ ተከላው ብዙሀኑን በአንድ ጥላ ሰባስቦ በአንድ መንፈስ አስተሳስሮ አብሮነት የተቀነቀነበት እንደነበር የኦሮሞ ብሔረሰብ አስተዳደር ዞን ዋና አስተዳዳሪ አቶ አህመድ ሀሰን በስልክ መስመር የተገኝተው በሰጡኝ አስተያየት አረጋግጠውልኛል። በስልሳ አንድ ቀበሌዎች ላይ በሚገኙ ስልሳ ተፋሰሶችና ሰማንያ አራት ተቋማ ማት ላይ ነው። ከሰባት መቶ ሚሊየን የሚልቁ ችግኞች የተተከሉት። ከደቡብ ወሎ ዞን አስተዳደር መንግስት ኮሚኒኬሽን ጉዳዮች መምሪያ የደረሰን መረጃ እንደሚያስረዳው ደግሞ በ21 ወረዳዎች የሚገኙ 298 ሺህ ሰዎች ተሳትፎ ያደረጉበት የችግኝ ተከላ ስነስርዓት ተካሂዷል። እንደ መምሪያው በዛሬ 23705 ሄክታር በሸፈነው ተከላ 148 ሚሊየን ችግኝ አገልግሎት ላይ ውሏል። በሰው ያላቸው ተወዳጅነት፣ ለስራ የሚሰጡት ልዩ ክብር ወላጆቻቸው ያወጡላቸውን ስም አስረስተዋል። የወሎና አካባቢው መገለጫ እስከ መሆን ደርሰዋል። ሊቀ ትጉሃን ባህታዊ መፍቀሬ ሰብ ላለፉት 67 ዓመታት ችግኝ የመትከል ድንቅ ታሪክ አላቸው። የእሳቸው አሻራ ያላረፈበት ገዳምና አካባቢ የለም። ከደቡብ ጎንደር እስከ ሰሜን ወሎ፣ ከሰሜን ወሎ እስከ ደቡብ ወሎ የተሻገረ ድንቅ ማህተም። ደኑ አንደኛ የቅዱሳን ልብስ ነው። ሁለተኛ ደግሞ አራዊቶቹ የሚኖሩት በዚያ ነው። እኔ ደን የሚቆርጠም ሁሉ የሚያቀጠም ሁሉ እየተራገም ያለሁት እንኳን ከረሃብና ቸነፈር ከጣሊያን የቦምብ ድብደባ የታደገን ደን ነው። የሚሉት አባ መፍቀሬ መንግስት የወሰደውን ተነሳሽነት አድንቀዋል። ግን ይላሉ ይችላሉ። መትከል መነሻ እንጂ መድረሻ አይሆንም። መንግስት ጥሩ አዋጅ ያወጀው ህዝቡ መንግስቱ የያዘውን ትእዛዝ ማክበር አለበት። ተራራው በተፈጥሮ ድንጋይ የሆነውን ሁሉ ነው የሚበቅለው። በተፈጥሮ የሚያበቅላቸው እነሱ መቃጠል የለባቸውም፣ መቆረጥም የለባቸውም። ስራቸውም አይነቀድም። ሆናልንወይ ለአሜሪካ ድምፅ ሬዲዮ መስፍን አራጌ ነኝ ከደሴ። መስፍንን ለዘገባው እናመሰግናለን። ዝግጅታችን ይቀጥላል። የለቀነው እርግጥ ተገባዷል። ሳምንታዊው ስፖርት ነው አሁን የሚቀርበው ግርማቸው ከበደ ሰላም እንደምናመሻቸው የስፖርት ወዳጆች በዛሬው የስፖርት ዝግጅት የቦጎታ ግማሽ ማራቶን ውጤት የገንዘቤ ዲባባ የዶሃ የዓለም አትሌቲክስ ሻምፒዮና ተሳትፎና የጎዳና ተዳዳሪዎች የዓለም እግር ኳስ ዋንጫ እንዲሁም የተለያዩ የስፖርት ዘገባዎችን ይዘናል ግርማቸው ከበደ ነኝ አብራችሁም ቆዩ በኮሎምቢያ ቦጎታ ግማሽ ማራቶን ታምራት ቶላ አሸንፏል የዓለም አትሌቲክስ ሻምፒዮና የማራቶን የብር ሜዳሊያ ባለቤቱ ታምራት ግማሽ ማራቶን ውድድሩን ለመጨረስ የወሰደበት ጊዜ አንድ ሰዓት ከሁለት ደቂቃ ሰላሳ አምስት ሰከንድ ነው። ታምራት ሁለተኛ የወጣውን ኬንያዊውን ላውረንስ ቼሮኖንም በሁለት ደቂቃ ያህል ቀድሞታል። ኢትዮጵያውያኑ በተስፋ ጌታውንና ሳሙኤል ጸጋ አምስተኛና አስረኛ ወጥተዋል። የሪዮ ኦሊምፒክ የብር ሜዳሊያ ባለቤቱ ፈይሳ ሌሊሳ ደግሞ አስራ አንደኛ ሆኖ ጨርሷል። ኬንያዊታ ሩት ቼፕ ነጌቲች ባሸነፈችበት የሴቶቹ ውድድር በዳቱ ሂርጳ ሶስተኛ ወጥታለች። ለበርሊን ማራቶን እየተዘጋጀች ያለችው ማሬ ዲባባ ደግሞ አራተኛ ሆና ግማሽ ማራቶኑን አጠናቃለች። በመጪው ዓመት መስከረም ወር ለሚደረገው የዓለም አትሌቲክስ ሻምፒዮና ገንዘቤ ዲባባ በሁለት ርቀቶች ትሮጣለች። የኢትዮጵያ አትሌቲክስ ፌዴሬሽን ባለፈው አርብ በዶሃው የዓለም አትሌቲክስ ሻምፒዮና የሚሳተፉ አትሌቶችን የመጀመሪያ ዙር ምርጫ ይፋ አድርጓል። በወንዶች ሀጎስ ገብረ ህይወትና ሰለሞን ባረጋ በ5000ና 10000 ሜትር የሚሮጡ ሲሆን በሴቶች ገንዘቤ ዲባባ በ5000 ሜትርና 1500 ሜትር ትፎካከራለች። ሆኖም ገንዘቤ የምትፎካከርባቸው ሁለቱ ውድድሮች የሚካሄዱባቸው ቀናት ተመሳሳይ ናቸው። በወጣው መርሃ ግብር መሰረት ገንዘቤ የምትሳተፍበት የ1500 ሜትር ማጣሪያ መስከረም 21 ቀን 2012 ዓ ም ከቀኑ 11 ሰዓት ከ35 ላይ የሚካሄድ ሲሆን የ5000 ማጣሪያ ደግሞ በዚያው ቀን ከ55 ደቂቃዎች በኋላ ይካሄዳል። የሁለቱ ርቀቶች የፍጻሜ ውድድሮች የሚካሄዱት መስከረም 24 2012 ዓ ም ሲሆን የ1500 ሜትር ፍጻሜ ከተደረገ ከ30 ደቂቃዎች በኋላ የ5000 ሜትር ፍጻሜ ይከናወናል። ይህም የገንዘቤ ዲባባን በሁለቱ ርቀቶች ለሜዳሊያ የመፎካከር ዕድሏን የሚያጠብ ይሆናል። ፌዴሬሽኑ በዚህ ጉዳይ ላይ በይፋ የሰጠው ማብራሪያ የለም። የጎዳና ተዳዳሪዎች የእግር ኳስ ዓለም ዋንጫ በዌልስ ተጀምሯል። ለአስራ ሰባተኛ ጊዜ የሚካሄደው የጎዳና ተዳዳሪዎች የእግር ኳስ ዓለም ዋንጫ የሀምሳ ሀገራት ቡድኖችን ያፎካክራል። በዌልስ ካርዲፍ ባለፈው ቅዳሜ የተጀመረው ፉክክር በጎዳና ተዳዳሪነት ዙሪያ ግንዛቤ ያስጨብጣል በሚል የሚከናወን ነው። ከአምስት መቶ በላይ ተጫዋቾች በዓለም ዋንጫ የሚሳተፉ ሲሆን ውድድሩ ለአንድ ሳምንት ያህል ይቆያል። የእግር ኳስን ኃይል በመጠቀም የጎዳና ተዳዳሪዎች ህይወታቸውን እንዲቀይሩ የሚያነሳሳ ፉክክር ነውም ተብሏል። በዘንድሮ ውድድር ከመላው ዓለም የተውጣጡ 64 ቡድኖች ተሳታፊ ናቸው። በወንዶች 48 ቡድኖች ለስድስት የተለያዩ ዋንጫዎች ሲፎካከሩ፣ በሴቶች ደግሞ 16 ቡድኖች ለሁለት ዋንጫዎች ይፋለማሉ። የአፍሪካ እግር ኳስ ኮንፌዴሬሽን ካፍ አዲስ ውዝግብ ውስጥ ገብቷል። ካፍ ከንግድ አጋሮቹ ና ስፖንሰሮቹ ጋር የተዋዋላቸው ውሎች የአፍሪካን እግር ኳስ የማይመጥኑ ናቸው በሚል ተቃውሞ እየቀረበባቸው ነው። ካፍ ከንግድ አጋሮቹ ና ስፖንሰሮቹ ጋር የሚገባቸውን ውሎች የገንዘብ መጠን በአደባባይ የማይገልጽ ሲሆን ኢንሳይድ ወርልድ ፉትቦል የተባለው ድረገጽ ግን የውሎቹ የገንዘብ መጠን በእጅ ገብቷል ብሏል። የአፍሪካ እግር ኳስ ኮንፌዴሬሽን ላጋርዴር ስፖርት ከተባለ ኩባንያ ጋር የ12 ዓመት የንግድ ወኪልነት ውል አለው። በዚሁ ውል መሰረት ካፍ ቢያንስ 1 ቢሊዮን ዶላር በ12 ዓመት ውስጥ ያገኛል። ውሉ ለላጋርዴር ስፖርት የአፍሪካ ዋንጫን፣ ቻምፒየንስ ሊግ እና የሴቶች የአፍሪካ ዋንጫን ጨምሮ የካፍ ዋና ዋና ውድድሮችን ለቴሌቪዥን ተቋማት እንዲሸጥ ያስችለዋል። የእስያ እግር ኳስ ኮንፌዴሬሽን በ8 ዓመት በተፈረመ ተመሳሳይ ውል ከሌላ ድርጅት አራት ቢሊዮን ዶላር ያገኛል። የአፍሪካ እግር ኳስ ኮንፌዴሬሽን ከቶታል ቪዛና ኦሬንጅን ከመሳሰሉ ስፖንሰሮቹ የሚያገኘው የገንዘብ መጠንም አነስተኛ እንደሆነ የኢንሳይድ ወርልድ ፉትቦል ዘገባ ያሳያል። ይህ ደግሞ አንዳንድ የካፍ ስራ አስፈጻሚ አባላትን አላስደሰተም ተብሏል። አድማጮች የታሪክ ማስታወሻ የምናገላብጥበት ሳል ላይ ደርሰናል። ወደ አዲስ አበባ እናቀናለን። ንጉሴ አክሊሉ በስልኩ መስመር አለ። ንጉሴ እንደምን አመሸ? አለሁ አሉላ እንዴት አመሸህ? ሰላም አቡነ ጴጥሮስ በጠላት ወራሪ ኃይል የተገደሉበት ሰማኒያ ሶስተኛ አመት በዛሬዋ እለት ውሏል። ይህንኑ መነሻ በማድረግ ለመሆኑስ አቡነ ጴጥሮስ ማን ናቸው፣ ለዛሬ ምን አይነት ፋይዳ አለው የሚለውን ለመመልከትም እድል ይሰጠናል። አመሰግናለሁ አሉላ። አቡነ ጴጥሮስ በሺ ስምንት መቶ ሀምሳ ስምንት ዓመተ ምሕረት አካባቢ ነው የተወለዱት ሰላሌ አካባቢ። የሐዲስ መምህር እንደሆኑ፣ ታላቅ መንፈሳዊ አባት እንደሆኑ የሚነገረው በሺ ዘጠኝ መቶ ሀያዎቹ መጀመሪያ ላይ ማዕርገ ቅስና ከግብፅ እንደተቀበሉ ነው የሚነገረው። እኛ በታሪክ ከምናውቃቸው ጳጳሳት እጅግ በጣም ቀደም ብሎ ልክ የዛሬ ዘጠና አመት ማለት ነው እና የወሎና የአካባቢዋ የደሴና የዙሪያዋ ሊቀጳጳስ ሆነው አገልግለዋል። ጠላት ኢትዮጵያን በወረረበት ጊዜ በዛው በሀገረ ስብከታቸው እንደነበሩ ነው እና ሕዝቡና ሀገሪቷ ለጠላት እንዳይገዙ መሪህም ቀዳማዊ ኃይለሥላሴ ነው ብለው ገዝተው ጠላት እጅ ላይ እንደወደቁ ጠላት አይን ውስጥ እንደገቡ፣ በዛ ምክንያትም እንግዲህ እጃቸው በሰንሰለት አስሮ መጥተው በዛው በሺህ ዘጠኝ መቶ ሀያ ስምንት ዓመተ ምህረት በዚህ በሐምሌ ወር አቡነ ጴጥሮስ አካባቢ እንደተረሸኑ ነው የሚነገረው አሉና፣ እጹ አቡነ ሚካኤል የሚባሉ ብዙ ጊዜ በዚህ ታሪክ የማይነሱ በኢሉባቡር መቱ ላይ እንደዚሁም ደሳቸው አውግዘው የተረሸኑ ጳጳስ አሉ። እሳቸው ሁለት ቀን በትክክል ስለማይታወቅ ብዙ ጊዜ ያናነሳቸው እንደምታውቀው፣ አሉላ ኢትዮጵያውያን በአንድ ጀንበር ታሪክ መስራት ያውቁበታል። ትናንት በአድዋ ዛሬ ደግሞ በችግኝ ተከላ ይሄ ነገር ሆኗል እና ጴጥሮስ በዚህ ሰዓት መታወሳቸው በጣም ደስ ይለኛል። ክብር ሆነዋል ነገሩና፣ ጥሩ ነው ልል ፈልጌ ነው። እግዜር ስጥልኝ። አመሰግናለሁ። ንጉሴ አቡነ ጴጥሮስ ህያው ታሪክ ያላቸው ናቸው። የጸጋዬ ገብረ መድህን ጴጥሮስ ያችን ሰዓት የሚለው ታሪካቸውን መለስ ብሎ የሚመለከት ታላቅ ቲያትርም ይታወሳል። ንጉሴ አመሰግናለሁ። እግዜር ስጥልኝ። ለአሁኑ እግዜር ስጥልኝ። አድማጮች ስርጭታችንን ልናገባድድ ነው። በ22 በ25ና በ31 ሜትር ባንዶች ዘወትር ምሽት ከሶስት ሰዓት ጀምሮ ተከታተሉን። በናይል ሳትና በአሀዱ ኤፍኤም 94.3 ላይ እንገኛለን። ቆንጅት የፕሮግራም ማሳሰቢያዎች ለጊዜው የሉንም፣ ግን እንደገና እናሳስብ። እንደገና እናሳስብ፣ አሀዱ ሬዲዮ ላይ ታገኙናላችሁ። እንዴት ነው የምንሰማው? አዲስ ነውና ብለን ጠይቀን ነበረ። አስተያየቶቻችሁን አድርሱን። በትላንትናው ምሽት ዝግጅታችንን መከታተል አለመቻላቸውን የገለጹልን የተወሰኑ አድማጮቻችን አሉ። አሀዱ ሬዲዮችን እንጠይቃለን። ሌሎቻችሁም የምትከታተሉበትን ሁኔታ ጻፉልን፣ ደውሉ። እናገባዳ አዎ። ያስተናገድናችሁ ቆንጂታዬና አሉላ ከበደ ከአቀናባሪያችን ከንጉሱ ታምሬና ከስርጭት መሐንዲሱ እንዲሁም የዛሬው ዋና አዘጋጅ አዲሱ አበበ ነበር። በዚሁ እንሰናበታችኋለን። አሁን የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም፣ በደህና አደሩ።